በደቡብ ሱዳን ተፋላሚ ወገኖች መካከል ሲካሄድ የቆየው ድርድር ይህን ያህል ጊዜ በመውሰዱ ደስተኞች አይደለንም ሲሉ ዋነኛው የኢጋድ አደራዳሪ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ስዩም መስፍን ተናግረዋል። የመንግሥትና የተቃዋሚ ተደራዳሪዎች ደረስንበት ያሉት ስምምነትም የተፈቱትን ባለሥልጣናት ያላካተተ ነው ሲሉ እንደማይቀበሉት ገልጠዋል። እስክንድር ፍሬው ከአዲስ አዲስ አበባ ተከታዩን ልኮልናል። በፖለቲካዊ ጉዳዮች ላይ የሚካሄደው ሁለተኛ ዙር ድርድር እስካሁን ወደ ዋናው ጉዳይ እንኳን አልገባም። የኢጋድ አደራዳሪዎች ቡድን መሪ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን ይህንን ያረጋገጡት ድርድሩ ረዘም ያለ ጊዜ በመውሰዱ ደስተኞች እንዳልሆኑም ለቪኦኤ አብራርተዋል። ዋናው ጉዳይ እስካሁን እየተካሄደው ያለው ድርድር በዋና ቁም ነገሮች ላይ ሳይሆን አጀንዳዎች በሚደራደሩባቸው አጀንዳዎች በማጽደቅ ጉዳይ ላይ በመሆኑ ይህን ያህል ጊዜ በመውሰዱ ደስተኞች አይደለንም። የፓርቲዎቹ ቁርጠኝነትን ይጠይቃል። ይሄ በተለያዩ ምክንያቶች የድርድር ሂደቱ እንዲጓተት ማድረግ በህዝቡ ላይ እየደረሰ ያለውን ስቃይና ሰቆቋ ግምት ውስጥ በማስገባት ለህዝባቸው ማሰብ አለባቸው ከሁሉም በፊት ከቡድን ጥቅም 那个。Okay. ግል ጥቅም የአገርን ጥቅምና የሕዝብን ጥቅም ማስቀደም እንዳለባቸው ለማስገንዘብ እንወዳለን። የሁለቱ ተፋላሚ ወገኖች ማለትም የመንግስትና የተቃዋሚ ተደራዳሪዎች በተለይ በአጀንዳዎች ላይ ከስምምነት መድረሳቸውን ባለፈው ሳምንት ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር ከብራስልስ እንደተመለሱ ስምምነቱን እንደሚፈራረሙም ጠቁመው ነበር። ዋነኛው የኢጋድ አደራዳሪ አቶ ስዩም መስፍን ግን ሁለቱ ወገኖች ደረስንበት ያሉት ስምምነት የተሟላ አለመሆኑን ተናግረዋል። በሁለቱ በመንግስትና በ ተቃዋሚው ኃይል መካከል የጋራ አጀንዳ ላይ ስምምነት ደርሰዋል። እንደዚሁም ዲኦፒ ተብሎ በሚጠራው መርሆችን በያዘ ዶክመንት ላይ ተስማምተናል ቢሉም ግን የሚቀሩ ነገሮች ብዙ አሉ። እነሱ ዛሬ ፈርሙት ቢባሉ አይፈርሙትም። እንደማይፈርሙት በግልጽ ከራሳቸውም ያገኘ ነው ጉዳይ ነው። የሚቀሩት በጋራ የሚያዩዋቸው ጉዳዮች አሏቸው። አቶ ስዩም የጠቀሱት ሌላ ነጥብ ስምምነት የተደረሰው በሁለት ወገኖች መካከል ብቻ መሆኑን ነው፣ በመንግስትና በተቃዋሚዎች መካከል እናም፣ አሳታፊ አይደለም ብለዋል። አጀንዳው ላይ የተስማሙት ሁለቱ ብቻ እንዲወያዩበት እና ሁለቱ ከተወያዩበት በኋላ በሀገር አቀፍ ጉባኤ ተካሂዶ እንዲጸድቅ የሚያደርግ ነው። ማለት ኢጋድ ያጸደቀውን አሳታፊ ድርድርና ሂደት መኖር አለበት የሚለው ይህንን በሙሉ ያላካተተ በመሆኑና ይህን በምን ማካሄድ አለበት የሚለውን ያን መመሪያ እና ውሳኔ የሚቃወም በመሆኑ መመካከር ይጠይቅ ነበር። በመመካከር ላይ ምነን ከሁለቱም ወገኖች ጋርም በመመካከር ላይ ነን። ከምም ኢጋድ መሪዎችም ጋር በመመካከር ላይ ነን። አቶ ስዩም አሳታፊ ድርድር ሲሉ ሌሎች ወገኖችን በተለይም ከስር የተፈቱትን የቀድሞ ባለስልጣናት ያካተተ ማለታቸው ይመስላል። እነዚህ የቀድሞ ባለስልጣናት ደግሞ በድርድሩ ሲሳተፉ የቆዩት እንደ ሶስተኛ ወገን ነው። እናም መንግስትና ተቃዋሚዎች እነሱን ባገለለ ሁኔታ መደራደራቸው ኢጋድን ያስደሰት አይመስልም። የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩ ሉዝ ሶስተኛ ወገን የሚባል የለም የተፈቱትን ባለስልጣናትም ከድርድሩ አስወግደናል ነበር ያሉት። ለእኛ እንደ መንግስት በዚህ ድርድር ውስጥ ሶስተኛ ወገን የሚባል ነገር የለም። ምክንያቱም እዚህ ለመደራደር የመጣ ነው መሳሪያ አንስተው ከመንግስት ጋር እየተዋጉ ካሉ አማጽያን ጋር ነው። ከስር ከተፈቱት ባለስልጣናት አንዱ የቀድሞው የውጭ ጉዳይና የካቢኔ ጉዳዮች ሚኒስትር ደንግ አልወር ግን አሁንም በድርድሩ አለንበት ብለዋል። በድርድሩ እኛም እየተካፈልን ነው። ነገር ግን ሦስታችን አንድ ላይ ፊት ለፊት የተወያየንበት ጊዜ አልነበርም። ተቃዋሚዎቹና መንግሥት አንድ ላይ የተቀመጡትም የተኩስ አቁም ስምምነቱን በተመለከተ ነው። እኛ የዚህ አካል አይደለንም። የተኩስ አቁም ስምምነት መሣሪያ አንስተው እየተዋጉ ባሉ መካከል የሚደረግ ነው። እኛ ከማንም ጋር እየተዋጋን አይደለንም። አጀንዳዎችን በተመለከተ መንግሥትና ተቃዋሚዎች ደረሱበት የተባለው ስምምነትም በኢጋድ ተቀባይነት አላገኘም። ምክንያቱም በሁለቱ ብቻ መካከል የተደረገ ነው። ይህ ሂደት ደግሞ አሳታፊ መሆን አለበት፣ እኛም ልንኖርበት ይገባል። ያልተፈረመውም ለዚህ ነው። አሳታፊ እስኪሆን ድረስም የሚፈረም አይመስለኝም። እናም በድርድሩ ሂደት ማን እየተሳተፈ እንደሆነ እንኳን ቁርጥ ያለ መግባባት ላይ የተደረሰ አይመስልም። ሶስተኛ ወገንና ባለስልጣናት አሁንም አለንበት ሲሉ የደቡብ ሱዳን መንግስት ሶስተኛ ወገን የሚባል የለም ማለቱን ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።